የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 16 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። ኢትዮጵያና ቻይና ብድርን፣ ተራድኦንና ልማትን የሚመለከቱ አበረታች መግባባቶች ላይ መድረሳቸውን በቻይና ኢትዮጵያ አምባሳደር ተሾመ ቶጋ ገለጹ። ከዚህ በፊት የኮመርሻል ብድር የነበረው ኮንሴሽናል ብድር ተቀይሯል። የእፎይታ ጊዜ ይኖረዋል። እንደዚሁም ደግሞ የሚከፈልበት ጊዜ የተራዘመ ይሆነዋል። በሌላ በኩል ቻይናና ኢትዮጵያ ያደረጉትን የእዳ ማራዘም ስምምነት የጠቅላይ ሚኒስተር ጽህፈት ቤት ፕሬስ ሰክሬታሪያት አቶ ንጉሱ ጥላውን አብራርተዋል። በዚህም በ10 ዓመት ይከፈል የነበረው ብድር ወደ 30 ዓመት እንዲራዘም ስምምነት ላይ ተደርሷል። ሁሉንም በዝርዝር ዘገባችን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሜክሲኮ አዲስ ፍልሰተኞች ጥገኝነት ለመጠየቅ ወደ አሜሪካ እንዳይገቡ በመከልከል ተግባር በቂ ጥረት አላደረገችም በማለት በአዲስ መልክ እየነቀፏት ነው። በተጨማሪም የሜክሲኮ ወታደሮች በቅርቡ ድንበሩ ላይ ባሉ የአሜሪካ ወታደሮች ላይ ጠመንጃ ወድረዋል ሲሉም ነቅፈዋል። ከ20 ሺህ በላይ የሚሆኑ ፍልሰተኞች በሜክሲኮ በኩል አልፈዋል። ቁጥራቸው በሜክሲኮ ተቀንሰዋል፣ ነገር ግን አሁንም ቢሆን እየመጡ ነው ሲሉ ፕሬዚዳንቱ በትዊተር አማረዋል። ሜክሲኮ የተቀሩትን መያዝ ይኖርባታል፣ አለበለዚያ ግን በዛ በኩል ያለውን ድንበር ለመዝጋትና ወታደራዊ ኃይል ለመመደብ እንገድዳለን ብለዋል። ወደ ዘጠና ከመቶ የሚጠቁ ግብፃውያን መራጮች የፕሬዝዳንት አብዱል ፈታህ አልሲሲን አገዛዝ እንደ አውሮፓውያን አቆጣጠር እስከ ሁለት ሺ ሰላሳ አመተ ምረት ሊያራዝም የሚችል የህገ መንግስት ለውጥን ደግፈዋል ለተጨማሪ አስራ አንድ አመታት ማለት ነው። የግብጽ የብሔራዊ ምርጫ ኮሚሽን ኃላፊ ዳኛ ላሽን ኢብራሂም ሶሊማን ለህዝብ ውሳኔውን ውጤት ትላንት አስታውቀዋል። ሕዝበ ውሳኔውን ያጸደቁት ሰዎች ብዛት 23 ሚሊዮን 416,741 ሲሆኑ 88.3 ከ83 ከመቶውን ይወክላሉ። የህገ መንግስቱን ለውጥ የተቃወሙት 2 ሚሊዮን 945,800 ሰማንያ ናቸው። ይህ ማለት 11 ነጥብ 17 ከመቶ ይሆናሉ ብለዋል። ውጤቱ ትላንት ይፋ ከተደረገ በኋላ ሲሲ የሀገሪቱን ህዝብ በትዊተር አመስግነዋል። ተቃዋሚ አክቲቪስቶች ግን መንግስት ህዝቡ በሱ ፍላጎት መሰረት ድምፅ እንዲሰጥ ጫና አድርጎበታል ብለዋል። በደቡብ ሱዳን ወደሚገኘው ፋንጋክ ክፍለ ግዛት ያመራ የነበረ ብዙ የምግብ ረድኤት የጫነ ጀልባ ባለፈው ሁድ ተገልብጦ መስመጡን አንድ የጀልባ ሠራተኞች ማኅበር ባለሥልጣን ለአሜሪካ ድምፅ ሬዲዮ ተናግረዋል። ጀልባው ከተባበሩት መንግሥታት ድርጅት የዓለም ምግብ ፕሮግራም የተላከ ረዴ ጭኖ በጃንግ ላይ ክፍለ ግዛት በሚገኘው ቦር ወደ ፋንጋግ ክፍለ ግዛት ሲጓዝ በናይሉ ወንዝ ተገልብጦ እንደሰመጠ ቦር ያለው የጃንግ ላይ የጀልባ ሠራተኛ ዋና ጸሐፊ ኤሌጂያ ቻንግቦር ጠቁመዋል። ጉዳቱ ደርሶ እንደሆነ ጉዳቱ ደርሶ እንደሆነ አልተገለጸም። ጀልባው መጫን የሚገባው ሰማንያ ሜትሪክ ቶን ብቻ ሆኖ ሳለ የጫነው ግን ዘጠና ሜትሪክ ቶን ረዳይት እንደነበረ ታውቋል። የኢራን ፕሬዝዳንት ሐሰን ሮሃኒ ሀገራቸው የዩናይትድ ስቴትስን ማዕቀብ መቋቋም አለባት ምክንያቱም ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከእስላማዊዋ ሪፐብሊክ ጋር በበጎ የመደራደር ዓላማ ስለሌላቸው ብለዋል። ዩናይትድ ስቴትስ በያዝነው ሳምንት በኢራን የነዳጅ ዘይት አቅርቦት ላይ ማዕቀብ ካጠበቀች ወዲህ የኢራኑ መሪ ስለ ጉዳዩ ሲናገሩ ለመጀመሪያ ጊዜ ነው። ዩናይትድ ስቴትስ የመደራደር ፍላጎት የላትም፣ የምትወስዳቸው እርምጃዎች ዓላማም ኢራንን ለመስበር ነው ሲሉ ተናግረዋል። አሁን ያለን አማራጭ መቋቋም በመሆኑ ኢራን ዩናይትድ ስቴትስ በወሰደችው እርምጃ እንድትጸጸት ማድረግ ይኖርባታል ሲሉም አስምረውበታል። የትራምፕ አስተዳደር አንዳንድ ሀገሮች ከኢራን ነዳጅ ዘይት እንዲያስገቡ ከማዕቀብ ነጻ ያደርጋቸው የነበረውን ውሳኔም አንስቷል። በዛም ላይ ዩናይትድ ስቴትስ የኢራን እስላማዊ አብዮታዊ ዘብን በአሸባሪነት በመፈረጅ በቴሄራን ላይ ጫናውን አባብሰዋለች። አድማጮች ለሰዓቱ ያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ የምትከታተሉት ከአሜሪካ ድምጽ የሚተላለፈው የጋቢና ቪ ዝግጅታችን ይቀጥላል። ወደ ቀዳሚውና ዛሬ አነጋጋሪ ወደ ሆነው አጀንዳው ወደ ያዘው ዘገባችን ነው የምናልፈው። ከአንድ መቶ በላይ ሀገራት የሚሳተፉበት የቻይናው የመቀነትና ጎዳና ጉባኤ ቤልት ኤንድ ሮድ ፎረም በነገው ዕለት በቤጂንግ ከተማ ይጀመራል ተብሎ ይጠበቃል። በዋዜማው ኢትዮጵያና ቻይና የሁለትዮሽ ውይይት እንዳደረጉ ብሎም ደግሞ ልማትና ብድርን የሚመለከቱ አበረታች መግባባቶች ላይ እንደደረሱ በቻይና የኢትዮጵያ አምባሳደር ተሾመተው ጋር ለቪኦኤ ማምሻውን ገልጸዋል። ቻይና ለኢትዮጵያ ብድር ማቅለያ ለማድረግ ፍላጎት እንዳላት ወደ አራት መቶ ሚሊዮን የሚጠጋ የቻይና ገንዘብ ለተራድኦ ለማቅረብ እንደተዘጋጀች አንድ ታዋቂ የቻይና ሀላ ምንጭ ኩባንያ ደግሞ አንድ ነጥብ ስምንት ቢሊዮን ዶላር የሚጠጋ መዋለ ነዋይ ኢትዮጵያ ውስጥ ለማፍሰስ ስለ መሰናዳቱ አምባሳደሩ አክለው ተናግረዋል። ሀብታሙ ስዩም በዚህ ጉዳይ ላይ ዝርዝር ዘገባ ይዘዋል። በቻይና ኢትዮጵያ አምባሳደር ተሾመ ቶጋ እንደነገሩን በጉባኤው ዋዜማ ጠቅላይ ሚኒስትር አብይ አህመድ ከቻይናው ፕሬዚዳንት ሺ ጂንፒንግ እና ጠቅላይ ሚኒስትር ሊክኪያንግ ጋር ውይይት አድርገዋል። ብድር፣ ልማትና ትራዶውን የሚመለከቱ ጉዳዮች በውይይቱ ላይ ተነስተዋል። አንደኛው ብድር ያው ሪስትራክቸር ተደርጓል። ማለትም ሞዳሊቲው ነው የቀየሩት። ከዚህ በፊት የኮመርሻል ብድር የነበረው ወደ ኮንሴሽናል ብድር ተቀይሯል። የእፎይታ ጊዜ ይኖረዋል፣ እንደዚሁም ደግሞ የሚከፈልበት ጊዜ የተራዘመ ይሆናል። ከዛ ውጪ የተደረጉ ስምምነቶች ለልማት ትራዶ ወደ ሶስት መቶ ሚሊዮን የቻይና ገንዘብ የሚጠጋ በትብብር መልክ ሰጥቷል። አንድ መቶ ሚሊዮን የቻይና ገንዘብ ደግሞ ለእርዳታ አበርክቷል። ከዛ ውጭ ሌሎች ስምምነቶች የቤልት ፎረምን በተመለከተ የቤልት ኤንድ ሮድ ፎረምን የተመለከተ እንደዚሁም ደግሞ የአፍሪካና የቻይና ትብብርን በተመለከተ በተመረጡ ቅድሚያዎች ላይ የሚደረገው ሜሞራንደም ኦፍ አንደርስታንዲንግ ተፈርሟል። በአሁኑ የሁለቱ ሀገራት ውይይት ውስጥ ትልቅ ቦታ ከሚሰጣቸው አንዱ ተደርጎ በአምባሳደር ተሾመ ቶጋ ጋር ከተነሱት ጉዳዮች መካከል ግኝታችን ብለን የወሰነው ከቻይና ስቴት ብሪድ የሚባል ኤነርጂ ሰክተር የሚሰራው በኢትዮጵያ ኤነርጂ ላይ ኢንቨስት ለማድረግ የአንድ ነጥብ ስምንት ቢሊዮን ስምምነት ተፈራርመናል። ስለዚህ ይሄማ ትልቅ ውጤት ነው ብለን ነው የወሰናል። ኢትዮጵያ ከቻይና የወሰደችውን ብድር በተመለከተ የተደረሰ አዲስ ስምምነት አለ? እንደው የጠየቅናቸው አምባሳደሩ ኢትዮጵያ ከ2018 የአውሮፓውያን አቆጣጠር በፊት ከቻይና የወሰደችውን ብድር ከወለድ ነፃ ለማድረግ በቻይና በኩል ፍላጎት መኖሩን አስገንዝበዋል። ዕዳ ማቃለል በተመለከተ የሄዳ ማቃለል ድርድር የቻይናው ጠቅላይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር በነበሩበት በተሳካ ሁኔታ እንዳልኩ ተገልጿል። የቻይናው ፕሬዚደንት ያነሱት ኢትዮጵያ ከሁለት ሺ አስራ ስምንት በፊት እስከ ሁለት ሺ አስራ ስምንት ከወለድ ነጻ የሚባል ብድር አለ ያንን በተመለከተ ከሚመለከታቸው ጋር ተነጋግረው የሚወሰድ እርምጃ እንዳለ ያመላ ያመላከቱበት ንግግር ነበር የነበረው። የሚዲያ አውታር በተለያየ መንገድ እየገለጸው እንደሆነ ነው የተገነዘብኩ። ከዚህ በተጨማሪ በቻይና በቁጥጥር ስር ያሉ ኢትዮጵያንን በተመለከተ ንግግር መጀመሩን የጠቅላይ ሚኒስቴር ቢሮ ቃል አቀባይ የሆኑት አቶ ንጉሱ ጥላሁን ለሀገር ውስጥ የመንግስት መገናኛ ብዙሀን ከሰጡት ቃል ለመረዳት ችልናል በቅርቡ እጽ በማዘዋወር ወተጠራ የተያዘች ኢንጂነር ናዝራዊትን በተመለከተ እንደዚሁ በጎንዮሽ አንስተዋል። እነዚህ ሁሉ ጉዳዮች በቻይና ህግ መሰረት በአግባቡ እንዲታዩ እና እልባት እንዲሰጣቸው እነሱም በሀገሪቱ ህግ መሰረት በተገቢ ሁኔታ እንደሚታዩ ውይይት ተደርጓል። ነገ በሚጀምረውና ከመቶ በላይ የሀገር መሪዎችና ተወካዮች በሚሳተፉበት የቻይና መቀነትና ጎዳና ጉባኤ ወይንም ቤልት ኤንድ ሮድ ኢኒሼቲቭ ፎረም ላይ ጠቅላይ ሚኒስትር አብይ ንግግር ያደርጋሉ ተብሎ ይጠበቃል። ከንግግራቸው ባሻገር ቱሪዝምን፣ የህዝብ ለህዝብ ግንኙነትና የጸረ ሙስና ትግሎችን በሚመለከቱ የጠረጴዛ ውይይቶች ላይ እንደሚሳተፉ ያገኘናቸው መረጃዎች ያሳያሉ። በዋነኝነት በመሠረተ ልማት ግንባታና በውጭ ንግድ ዘርፍ ላይ ያተኮረው የኢትዮጵያና የቻይና ትብብር ከቅርብ ዓመታት ወዲህ እያደገ መጥተዋል። ይሄ እድገት ለሁለቱ ሀገራት ያመጣው በረከት እየተጠቀሰ የመሞገሱን ያክል ባልተመጣጠነ የውጭ ንግድና መጠኑ በበዛ ብድር የታጀበ መሆኑን እያነሱ የሚተቹትም አልጠፉም። የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ማዕከል ኢትዮጵያ ከቻይና እስካሁን ከ13 ቢሊዮን በላይ ዶላር መበደሯንና ከአንጎላ በመቀጠል ከአፍሪቃ ትልቅ ተበዳሪ መሆኗን ያስገነዝባል። በተያያዘም ከዚሁ ውይይት በኋላ ለሀገር ውስጥ መገናኛ ብዙኃን ስለ ብድር አከፋፈል ስምምነቱ ማብራሪያ የሰጡት የጠቅላይ ሚኒስተር ጽሕፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ኢትዮጵያ ለጅቡቲ አዲስ አበባ ባቡር መንገድ ስራ ከቻይና የወሰደችውን ብድር አከፋፈል በተመለከተ የተደረሰበትን ስምምነት አጠር አድርገው አብራርተዋል። በቻይናና በኢትዮጵያ መካከል በተለይም ሲአርሲሲ የጅቡቲ አዲስ አበባን ባቡር መንገድ ሰርተዋል። ይህም በሰራበት ጊዜ ብድር ነበረ። ብድሩ መከፈል መጀመር የነበረበት በዚህ አመት ነው። ነገር ግን አሁን ባለው የኢኮኖሚ መቀዛቀዝ የቻይና መንግስት የእዳ ማረዘሚያ ጊዜ ውል መዋዋልና ስምምነት ላይ መድረስ ችሏል። በዚህም በ10 ዓመት ይከፈል የነበረው ብድር ወደ 30 ዓመት እንዲራዘም ስምምነት ላይ ተደርሷል። ይሄም በሲአርሲሲና በኤግዚም ባንክ እንዲሁም በኢትዮጵያ ባቡር ኮርፖሬሽን አማካኝነት የፊርማ ስነስርዓት ተፈራርሟል እና ይሄ ስምምነት የሁለቱን ሀገሮች ግንኙነት በማጠናከርም ከዛም ባሻገር ደግሞ አሁን በሀገራችን ያለውን የኢኮኖሚ መቀዛቀዝ ለማነቃቃትም የራሱ አስተዋጽኦ ያብረክታል ተብሎ ይታሰባል። አቶ ንጉሱ ጥላሁን በዚህ ንግግራቸው ቀደም ሲል በጠቅላይ ሚኒስትሩ ጽህፈት ቤት የፌስቡክ ገጽ ላይ የተጠቀሰውን የብድሩ ወለድ ስረዛን በተመለከተ ምንም ያብራሩት ነገር ባይኖርም አያይዘው እንደተናገሩት ኢትዮጵያ በፖሊሲዎቿ ላይ ባስቀመጠችው መሰረት መደረግ የሚገባቸው ጥንቃቄዎች ሁሉ ተደርገው ቀጣዩ ትውልድ እዳ ከፋይ ሳይሆን ራሱን ችሎ የሚኖር እንዲሆን ለማድረግ በኩል የረዘመ ተራዶም ሆነ ብድር አገልግሎት የሚገኝበት በሚገኝበት ጊዜ ጥንቃቄ ሊደረግ እንደሚገባው ትምህርት ይወሰድበታል ብለዋል። በተጨማሪም ፕሮጀክቶቹ ተጠናቀው ለሀገር የሚያበረክቱት አስተዋጽኦ እንደተጠበቀ ሆኖ የትውልድ ዕዳ የማይሆኑበት መንገድ ደግሞ በጥንቃቄ እንደሚያዝ ጨምረው ተናግረዋል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ። የአማራ ተማሪዎች ማህበር በባህር ዳር ከተማ በባህር ዳር ዩኒቨርሲቲ ከሁሉም ግቢዎች በተውጣጡ ተማሪዎች ከሰሞኑ ተመስርተዋል። በምስረታው የተገኙት የወልቃይት ጠገደ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በማንነታችሁ ስትደራጁ በማስተዋል ይሁን ሲሉ መልእክት አስተላልፈዋል። ዝርዝር አለን ከባህር ዳር ዩኒቨርሲቲ ከተለያዩ ካምፓሶች የተውጣጡ ተማሪዎች የአማራ ተማሪዎች ማህበርን በባህር ዳር ሰሞኑን መስረተዋል። በምስረታው የተገኙት የወልቃይት ጠገደ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ባደረጉት ንግግር አማራ ሲደራጅ እራሱን ከጥቃት ይከላከላል፣ መደራጀት ግን ማስተዋልን ይጠይቃል የሚል መልእክት ነው ያስተላለፉት። አደራጁ የማንን ፖለቲካ መጠቀሚያ እንዳትሆኑ ጥንቃቄ ምክንያታዊ የሆነ ፖለቲከኛ ካለ መደገፍ በበታቸው ነው። ለግል ጥቅሙ ብሎ የእናንተን አእምሮ ትኩስነትን አይቶ ውስጣችሁን እሳት የለኮሰ እናንተ ለሱ እንደቲፎዞ የቲፎዞ ፖለቲካ እንዳትቀበሉ እንዳታራሙ። ለተኛ አማራ አማራ አማራ ስንል ማን ነው አማራ? አማራ አማራ ራሱ አማራ ነው። አገው አማራ ነው። ቅማንት አማራ ነው። ስናሻውም አርጎባውም አማራ ነው። ኦሮሞው ቴሚሴው አማራ ነው። በዚህ መሬት የሚኖር ወጣት ተማሪ በሙሉ አንድ አማራዎች ነ አንድ ስነ ልቦናለን የሚል ጽኑ አቋም ሊኖራቸው ይገባል። አማራ ሆኖ ለሆዱ የሚገዛ እጅግ በጣም ብዙ ነው። ስለዚህ እንደ ተማሪዎች ስትደራጁ፣ ሰፊ ልቦና ሊኖራቸው ይገባል። አማራ ስንደራጅ ሌላውን ለማጣት ሌላውን ለመጉዳት አይደለም፣ ራሳችን ለመከላከል እንደሆነ እናንተም በደንብ አጠቃችሁ መያዝ ይገባቸዋል። የአማራ ተማሪዎች ማህበር ዋና ሰብሳቢ ተማሪ ፈለቀ ምስጋናው እንደሚለው ደግሞ የአማራ ተማሪዎች ማህበር እስካሁን በሀያ ዩኒቨርሲቲዎች ተቋቁሟል። ጊዜው አጭር ቢሆንም በየጊዜው የሚከሰቱ ችግሮችን እያስተካከል ነው ይላል። አላማችን በጊዜያዊነት በተለያዩ ዩኒቨርሲቲዎች የሚደርሱበትን የአማራ ተማሪዎች ጥቃት መከላከል ነው። ለዚህም እርምጃዎች ወስደናል፣ ወደፊትም እንቀጥላለን ጥቃት የሚደርሱ ከሆነ ዘለቂታዊ የሆነ ፍላጎታችን አማራ ክልል ውስጥ ምሁራኖች የሚፈለፈሉበት በእውቀት የሚመራበት ማህበረሰብ ለመፍጠር የራሳችን አስተዋጽኦ ለማበርከት ነው። ለሚከላቸው አካላት ትምህርት ሚኒስቴር ጨምሮ በዚህ በዚህ ዩኒቨርሲቲዎች ችግር አለ ተማሪዎቻችን እንዲጠበቁ የቻልነውን ጥረት እናደርጋለን። ተቋማዊ የሆነ መልስ የማይመልሰው ከሆነ ጥያቄያችንን የምናደርገው ይሄ ሰላማዊ የሆነ ትግል እናካሄዳለን። ለምሳሌ የመጀመሪያዎቹ አሶሳ ዩኒቨርሲቲ ላይ ችግር ሲፈጠር ያደረግነው ጎንደር ላይ ሰላማዊ የሆነ የመማር ማስተማር ሂደቱን ማንን የማይነካ ግን ክላስ የማቆም ነገር። እዚህ በተጨማሪ ደግሞ ተማሪዎች ለመከላከል በአንድ ኔትወርክ ፈጥረውልን ወይም ደግሞ መረብ ፈጥረው ተማሪዎቻችን ራሳቸውን እንጠብቁም እንዲ እናደርጋለን። አሁን ከክልል ውጭ ነው ብዙ የአማራ ተማሪዎች ማህበር ቅርንጫፉ ጠንካራ የሆኑትና ይሄ ምንድነው ራሳቸው እንዲከላከሉ ለማድረግ ነው። ባሉበት ከጥቃት ከመፈጸሙ በፊት ማለት ነው። ተማሪ ቅድስት ዘውዱ የአማራ ተማሪዎች ማህበር በክልሉ በትምህርት ጥራት ላይ ለውጥ እንዲመጣ እየሰራም ነው ትላለች። ክልላችን ትምህርት የትምህርት ጥራት የለም በክልላችን ገጠሩ አካባቢ በዳስ ነው የሚሰራው። በዳስ ተምረው ምን ያህል እውቀት እንደሚሸምቱ እናውቃለን። ያን ዳስ ላይ እንዲቀየር አሁንም እያደረግን ነው እየሰራን ነው። የአማራ ተማሪዎች ማህበር በባህር ዳር በምስረተው ሊቀመንበር እና ምክትል ሊቀመንበር እንዲሁም ስራ አስፈጻሚ ኮሚቴዎችን መርጧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን ለዘገባዋ እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ዘገባ ነው የምናልፈው። ሩሲያ በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጇን አስገብታ እንደሆ የመረመሩት የሮበርት ሙለር ተቀናንሶ የቀረበ ሪፖርት ለህዝብ ይፋ መሆኑን ተከትሎ ጥቂት ለፕሬዚዳንትነት የሚወዳደሩትን ጨምሮ አንዳንድ ዲሞክራቶች ዶናልድ ትራምፕን ከስልጣን ለማስወገድ ጥሪያቸውን አጠናቅረዋል። በአጠቃላይ ግን አንድ ፕሬዚዳንት ከስልጣን ለማንሳት ረጅም ጊዜ የሚወስደውን እና በፖለቲካም ከፋፋይ የሆነውን ህጋዊ ሂደት ከመሞከር ጋር በተያያዘ ዴሞክራቶች ለሁለት የተከፈሉ ይመስላል። የአሜሪካ ድምፁ ጂም አሉን ተከታዩን ዘገባ አጠናቅሯል። ሰለሞን ክፍለ ይዞታል። በፕሬዝደንት ዶናልድ ትራምፕ ላይ የቀረበውን ውንጀላ በመምራት የምረጡኝ ዘመቻቸውን በኒው ሃምሽርና በማሳቹሴትስ እያካሄዱ ያሉት ዲሞክራቷ ሴናተር ኤሊዛቤት ዋርን ናቸው በሀገራችን ላይ የባዕድ ጥቃት ስለ መድረሱ አለመድረሱ፣ ወይም ስለ ራሱ ስለ ፕሬዚደንቱ የብልግና አድራጎት የተያዙ ምርመራዎችን ለማገድ የሞከረን ፕሬዚደንት በዝምታ ካለፍን አሜሪካዊ መሆን አንችልም። የሳውዝ ቤንድ ኢንዲያናው ዲሞክራት ከንቲባ ፒት ባትጊግ በበኩላቸው ያን ውሳኔ መስጠት ያለበት ኮንግረሱ ይመስለኛል። የሥልጣን ዘመናቸውን ሳይጨርሱ መነሳት ለትራምፕ ተገቢ ይመስለኛል። የእኔ ትኩረት ግን እኔ የምክር ቤቱ አባል ባለመሆኔ በምርጫው በደንብ አድርጌ ለማሸነፍ ነው። የምክር ቤቱ አፈጉባኤ ናንሲ ፔሎሲ ለአሁኑ ኢምፒችመንት ወይም ፕሬዚደንቱን በውንጀላ ከሥልጣን ማንሳት የሚለውን ጥያቄ ይቃወማሉ። እርሳቸው የሚፈልጉትና ምርጫቸው ፕሬዝደንቱና አስተዳደራቸውን በተወካዮች ምክር ቤት የምስክሮችን ቃል በመቀበል ምርመራ እንዲካሄድ ነው። የአሶሴትድ ፕሬስ ተንታኟ ጁሊ ፔስ እንዲህ ይላሉ። የፔሎሲ ስሜት አንድን መሪ ከሥልጣን ለማንሳት በሚካሄደው ሂደት ወደፊት መግፋት የሚቻለው ፈጽሞ የማያጠራጥር ማስረጃ ሲኖር ብቻ ነው የሚል ነው። በዚህ ሂደት ውስጥ ደግሞ ዲሞክራቶችን ብቻ ሳይሆን ሪፑብሊካኖችንም ማካተት ይኖርብሃል ብለው ያምናሉ። የካሊፎርኒያው ተወካይ አዳም ሺፍ የሚሉት ደግሞ በርካታ ዲሞክራቶች በዚህ ጉዳይ ላይ ስምምነት የላቸውም ነው። ለሀገሪቱ የሚበጀው ጥሩ ነገር ፕሬዚዳንቱን ከስልጣን ለማንሳት የሚያስችለውን ሂደት መጀመር ነው። ምክንያቱም አለበለዚያ የተሳሳተ መልእክት ያስተላልፋል፣ ይህን አይነት ምግባር መፈጸም ይቻላል ብሎ እንዲያስብ ያደርጋል። ወይስ ሂደቱን አለማካሄድ ለሀገሪቱ ይጠቅማል ነው? ምናልባት ሴኔቱን የሚቆጣጠሩት ሪፐብሊካኖች ሂደቱን ስለማይደግፉ ውጤት አይኖረውም በሚል ስጋት ነው። ራሳቸው ፕሬዝዳንቱን ለማንሳት የሚደረግ ጥረትን የሚደግፉ ዲሞክራቶች እንኳ ሳይቀሩ ሂደቱ ረጅምና ከፖለቲካም አንጻር አስጊ በመሆኑ ቁርጠኞች አይደሉም ይላሉ። በጆርጅ ዋሽንግተን ዩኒቨርስቲ ተንታኙ ማት ዳለቅ ፕሬዝዳንቱን ከሥልጣን ለማንሳት የሚካሄደው ሂደት እየተጋጋለ ሲሄድ ምናልባት የያዝነው 2019 ዓ.ም ያበቃል፣ ወይም 2020 ይጀምራል። ያ በራሱ የሚፈጥረው ውስብስብ ችግር ይኖራል። ምክንያቱም ፕሬዚዳንቱን ለማንሳት የሚያስችል ሌላ መድኃኒት ስላለ ነው። ያ መፍትሔ ምርጫ ይባላል። ፕሬዚደንት ዶናልድ ትራምፕ ግን በትዊተር መልእክታቸው ዲሞክራቶቹን ነቅፈዋል። ለጋዜጠኞች ሲናገሩም ኢምፒችመንት ወይም ከሥልጣን መነሳት የሚለው ጉዳይ ቅንጣት ታህል እንደማያሳስባቸው አስረድተዋል። ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት። አድማጮች አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ዘገባ ወደ መቀሌ ይወስድናል። በሕፃናት ማሳደጊያ ማዕከል አድጎ አጋዥ ለሌላቸው ሕፃናት ማሳደጊያ ማዕከል ስለከፈተ አንድ ወጣት ልናስተዋውቃችሁ ነው። አበበ ፋንታውን ይባላል። ሰባ ስድስት ሕፃናትን የሚረዳ ሎላ የተባለ የሕፃናት ማሳደጊያ በመቀለ ከተማ አቋቁሟል። ሙልጌታ ጽባ ዝርዝሩን ይነግረናል። በ1977 ዓ.ም ትግራይ ትግራይና ወሎ በከፍተኛ ድርቅ በተመቱበት ወቅት በራያ አላማጣ ሎላ በተባለው መንደር የተወለደው ገና ሕፃን ነበርም አበበ ፋንታውን የሚቀመስ ምግብ በማጣት ሞት አፋፍ ላይ ነበር። ወላጆቹ እሱን ትተው በዚያን ጊዜ በመንግስት ተገደው ለስፍራ ፕሮግራም ወደ ወለጋ እንደተወሰዱ ነው የሚናገረው። አበበን የመንከባከብ ኃላፊነት የወሰዱት ሴት አያቱ ነበሩ። እሳቸው ስለተቸገሩ አላማጣ ከተማ ወደሚገኝ የካቶሊክ ተራድኦ ወስደው እርዳታ ጠየቁ። በዚያን ጊዜ እርዳታ ሰጪዎቹ አበባ አይድንም ብለው ሊቀበሩ ወረፋ ከያዙ አስከሬኖች ተርታ አስቀመጡት። አጋጣሚ ግን ሲያዩኝ ያው ወደ መሞት የተጠጋ ሰው ነበርኩና ሲየ ሞተ ነው ብለው ሊቀብሩኝ ከሚቀበሩ ሰዎች ጋር ወረፋ ሲያስይዙኝ፣ ቤተሰቦችን የሚያውቁ ሰዎች ስለነበሩ እባካችሁ ሄልጅ ሊቀበር ነው ምናም ሲሉ እንደምንም ብለው አስወጥተው ወሰዱ። ግን አልተቻለም። አሁን ምክንያቱም ይበላ ነገር የለም አያት እንደነገረች ማለት ነው። ስለዚህ መንግስት አስገባች እግዚአብሔር ፈቅዶ ዳንኩኝ። ከዳንኩ በኋላ እንግዲህ ሌላም ብዙ ሰው እየተቸገረ ስላለኝ አላስወጥተውም ሌላ ሰው አስገቡ ማለት ነው። እና ስድስት አካባቢ ሊሆን ይችላል ብዬ አስባለሁ። ስለዚህ የበረንዳ ህይወት ጀመርኩ ማለት ነው። ከዛ አላማጣ የበረንዳ ህይወት ጀመርኩ። ከዛም በኋላ እንግዲህ እዛ እየኖርን እየኖርን እኛንም ወሰዱን ወደ አዲስ አበባ በለም እንደሆነ ባላውቅም መንግስት ወሰደን አዲስ አበባ ጃን ሜዳ ህይወት ጀመርን ማለት ነው። እዛ ትንሽ ጊዜ ከቆየን በኋላ እንደገና መልሰው ያው ትግርኛ ተናጋሪ ምናምን ስለነበርን እኛ ወደዚህ አመጡ ወደ መቀሌ መቀሌ መጣው በር እንዳይወት ጀመርኩ ያው መጠለያ ነው ኦልሞስት ማንም ያለንም እዛ ጀመርን አጋጣሚ ሆኖ የህፃናት ማሳደጊያ ድርጅት ውስጥ ብዙ ችግሮች አልፎ በመቀሌ ለስፕራንስ የተባለ የምግባረ ሰናይ ድርጅት ውስጥ ለመመደብ በቃም። ይህ ድርጅት ስሙ ወደ ኤልሻዳይ ተቀይሮ ይላል። አበበም ትምህርትም መከታተል ጀመረም። ትምህርት በጣም አስቸጋሪ ነው። ምክንያቱም በጣም ብዙ ያሳለፍኳቸው ሁለት አመታት አካባቢ የሲጋራ ህይወት አለሁ፣ የጫት ህይወት አለሁ፣ በረንዳ ሁነ በቃ የተቆጣጣሪ የለም፣ በመሸግ ቦታ ታድራለ ምና አሁን እዛ ድርጅት ከገባም በኋላ በጣም ከተማር ምና ከየት ትዕግስት የሚባል የለም በዚህ አጋጣሚ ትዕግስት ሰጥተው እኛን ሰው ያደረጉ ሰዎች እዛ ያሳደጉን ሰዎች በጣም እንዳመሰግናቸው እፈልጋለሁ። ትምህርት አስተምረውን አጋጣሚ መቀሌ የተጀመረው ድርጅቱ ግን ውቅሮን ብራንች ስለነበረ ውቅሮ ለከውን ከውቅሮ ወደ መቀሌ መጣሁ። አምስተኛ ክፍል ሁኝ እስከ ዘጠነኛ ክፍል እዚህ ተማርኩኝ። ከዘጠኝ በኋላ ጥሩም ውጤት ስለነበረኝ በተለያዩ ምክንያት ተመሳሳይ የሆነ ድርጅት አዲስ አበባ ኦፊሱ እዛ ስለነበረ እዛ ወሰዱ። አዳሪ ትምህርት ቤት ገባሁ። እግዚአብሔር ፈቅደው ብዙ ምጥር ነበረ። ስድስት ኪሎ ዩኒቨርሲቲ እዛ ተመርቆ አዲስ አበባ ስራ ጀመረ። የዩኒቨርሲቲ ተማሪ ሁኖ ጎን ለጎን ሰዎች ያግዝ ነበር። ከዩኒቨርሲቲ ከተመረቀ በኋላ በአንድ ኤች አይቪ በደማቸው ያለ ህጻናት የሚረዳ ድርጅት ውስጥ ተቀጥሮ በአዲስ አበባ ስራ ጀመረ። በአዲስ አበባ የነበረውን ስራ ትቶ በ201 ዓመተ ምህረት ሎላ የህጻናት ማሳደጊያ ተቋም በህጋዊ መንገድ በመቀለ ከተማ አቋቋመ። ለመጀመሪያ ጊዜ ኤች አይቪ በደሟ ላይ ያለ የስድስት ወር ህጻን ተቀብለው መንከ ስብሰባ መጀመሩ ይናገራል። በአንድ ልጅ ጀመርኩ። ያች ልጅ ደግሞ አጋጣሚ በጣም ትንሽ ልጅ ናት፣ ትነሷ መጣች። እናቷ በወሊድ ነበር የሞተችው። ስለዚህ አልጋ የለኝ፣ ምግብ ለራሴ የምበላው ነገር የለ፣ ግን እግዚአብሔር አመቻቸ። ስለዛ ድርጅት ስሰራ የታወቅኳቸው ፈረንጆች ነበሩ። እነሱ ትንሽ ትንሽ ነገር መላክ ጀመሩ። ለሁላ ችልደን ስፈንድ የሚል ድርጅት አሜሪካ ሀገር ከፍተው፣ አሜሪካውያን ናቸው። እሱን ከፍተው ጀመሩ። በአንድ ልጅ ጀመር ነው። ስለዚህ ቦርድ አቋቋምኩ። በጣም ብዙ የሚረዱ ሰዎች ተቋቋም። ከዛም በኋላ በአንድ ልጅ ጀምረን ከአስር አመት በኋላ መንግስት እንግዲህ ይህን ስራ በማየት አምስት ሺህ ካሬ የሰጠን አሁን ያለበት ቦታ ማለት ነው። አምስት ሺህ ካሬ በጣም ሰፊ ነው እና የልጆች መኖሪያ አለ እንደምታየው፣ ቢሮም አለን እዚህ። ከዛ ሳስበው ከመጀመሪያ እስኪ ድርጅቱ ምን የህፃናት መንደር ብቻ አማራጭ ሊሆናቸው እስኪ ሌላ ምን ማሰብ አለብኝ ብዬ አስብ። እኔ ድርጅት ውስጥ ገብቼ ማደግ ባልቸለሩ የኔ አታገኘኝ ነበረና ኖር ይችል ይሆናል አላውቅም፣ ግን እንደዚህ አይነት ሰው ላልሆን ይችላል። ስለዚህ የህፃናት ማሳደጊያ መንደር መክፈት ግዴታ ነው። አማራጭ ለሌላቸው ህፃናት አማራጭ መስጠት አስፈላጊ ነው። አሁን የምታያቸው አንድ ያለው ህፃናት አማራጭ ቤተሰብ የሌላቸው ወድቀው የተገኙ ተቀብረው የተገኙ ህፃናት ናቸው። አሁን ያያት ያሳየው ልጅም ጭምር ማለት ነው። ወድቃ ተቀብራ ነው የተገኛቸው። ሌሊት ዘጠኝ ሰዓት ተወልዳ ተቀብራ ቀን አምስት ሰዓት ተገኘች። እንደኔ ሰርቫይቨር የሆነች ማለት ነው ከሑመራ በቃ ጨርቅ ሆኖ ማንም ድርጅት አልቀበለውም። ያደለች የኔን ታሪክ የሚያስታውሰኝ ማለት ነው። ይሞታል ተብሎ አሁን አቤል የሚባል ቅድም ያስተዋወቀ ስሙ ደስ የሚል ልጅ አሁን ሶስተኛ ክፍል ነው እና ለእንደ እነዚህ አይነት ልጆች ምን እናድርግ? እንደዚህ አይነት ልጆች ደግሞ ችልድረን ሰውን ከፈትንላቸው ማለት ነው። ስለዚህ ሀያ አንድ ህጻናት አሉ። እኔ ከሞት አፋፊ የወጣው ሰው ነኝ። በምግባረ ሰናይ ፈቃደኞች እርዳታ እዚህ ደርሻለሁ። እኔም በቻልኩት አቅም አጋዥ ለሌላቸው ህጻናት መንከባከብ አለብኝ ብዬ ወደዚህ ስራ ገብቻለሁ ይላል አበበ። በአሁኑ ጊዜ ሎላ የህጻናት ማሳደጊያ ሀያ አንድ አባትና እናት የሌላቸው ሙሉ ወጪያቸውን ሸፍኖ እያሳደገ ይገኛል። በተጨማሪም አስር ልጆች በቀን በማሳደጊያው እየዋሉ ምሽት ወደ የቤታቸው የሚሄዱትን በመንከባከብ አቅም የሌላቸው እናቶች ይረዳል። በየቤታቸው እየኖሩ የሚታገዙ አርባ ህጻናትም አሉ። በጠቅላላ ሎላ ሰባ ስድስት የተቸገሩ ህጻናት ይረዳል። ለእነዚህም ህጻናት ማሳደጊያ የውጭ ሀገር ዜጎች በሚሰጡት እርዳታ እንደሚፈጽም የተናገረው አበበ በቀጣይ ድርጅቱ ራሱን እንዲችል እንቅስቃሴ ተጀምረዋል ብለዋል። በቅርቡ ጊዜም ትምህርት ቤት ለመገንባት የገቢ ማሰባሰቢያ እያካሄደ መሆኑን ተናግሯል። አላማችን እንግዲህ ምንድነው? መቼም ሰው ያድጋል አይደለ? ከዛች ትንሽ ነገር ተነሳ ያስቆጠር ነው። እድሜም ቀላል አይደለም። አሁን አላማችን ድርጅቱ ራሱ መቻል ያለበት ነው። ከዚህ በኋላ የተሻሉ ስራዎች በትምህርት ላይ መስራት እፈልጋለሁ። ላይብረሪ መክፈት፣ ትምህርት ያልደረሰባቸው ቦታዎች ላይ የትምህርት እድል መክፈት ደዛ ነው ፈልገው ከዚህ በኋላ ህይወቴ በዛ መልኩ ያልፍ ነው ፈልገው። ስለዚህ አላማችን የመጀመሪያው ይህን ድርጅት ራሱ ማስቻል ነው። ሄድ ኦፊሳችን እዚህ ስለሆነ፣ ስለዚህ እዚህ ግቢ ላይ መንግስት በሰጠን ቦታ ላይ ትምህርት ቤት መስራት ፈል የሚገርም ነገር ይህንን ለማድረግ ደግሞ የተለያዩ የገቢ ማሰባሰቢያ መንገዶች እየጠቀም መቀሌ ቲኬት እየሸጥን በየቦታው አስር ብር ነው ቲኬት። ስለዚህ ያን ቲኬት እየሸጥን ትምህርት ቤት መስራት ከዛ ዛ የሚረዱን ሰዎች ጋር ተመካከለን ፔጅ ከፍተን አሰባስበን ትምህርት ቤት መስራት ከዛ እዚህ አካባቢ የምታየው ደግሞ በጣም ብዙ ሰው የዳቦ ፍላጎት አለ። ዳቦ ማሽን ተክለን ዳቦ መሸጥ ለራሳችንም መጠቀም ሰባካሪ የሚባለው እዚህ አካባቢ መንግስት ለመኖሪያ እንደ አዲስ ከተማ እየተሰራ ያለ አካባቢ፣ እዛ ደግሞ ወደ ሀምሳ ሺህ ስልሳ ሺህ ሰው የሚኖርበት አካባቢ ነው። ልጆቻቸውን ወደዚህ እንዲልኩ ሌላም ሌላም ነገር ሰርቪስ ዳቦ እንድንሰጥ እያመቻቸን ነው። እና ይሄን ያሉ በቅርቡም ቴሌቶን ለማድረግ እናስባለን። ስለዚህ እዚህ አካባቢ ክሊኒክ እንዲኖር፣ ትምህርት ቤት እንዲኖር እና ሰዎች ሰርቪስ እንዲያገኙ ለማድረግ ነው እቅዳችን አላማችን። ያለ ለአሜሪካ ድምፅ ሙልጌታ አጽብሀ መቅለብ ሙልጌታን ላደረሰን ዘገባ እናመሰግናለን። አድማጮች እንግዲህ የዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶች ቢኖሯችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ፕሮግራማችንን በቴክኒክ ሲያቀናብርልን የነበረው ሞክቤል ያ ቤሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።